ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የረቡዕ መስከረም 27 2013 ዓ ም ዝግጅታችን ጀመረ። የኢትዮጵያ ፌዴራል መንግስት ከትግራይ ክልላዊ መንግስት ምክር ቤትና ከስራ አስፈጻሚው ጋር ያለውን ግንኙነት እንዲያቋርጥ ተወሰነ። ሁሉም የፌዴራል ተቋማት ከትግራይ ክልል ምክር ቤትና ካቢኔ ወይም በክልል ደረጃ ካሉ አስፈጻሚ አካላት ጋር እንደ ህጋዊ አካላት በመቁጠር ደብዳቤ መጻጻፍ፣ ዶክመንት መላላክ፣ የፌዴራል ተቋማት በክልል ተቋማት የሚሰሯቸውን ድጋፎች መስጠት፣ በፌዴራል ደረጃ በሚካሄዱ መድረኮች ላይ ማሳተፍ ሌሎች እነዚህ አካላት ከስራ ተቋማት የሚያገኛቸው አገልግሎቶችን መስጠት ወዘተ አይችሉም ማለት ነው። የፌዴሬሽን ምክር ቤት አፈ ጉባኤ አቶ አደም ፋራህ ለመንግስት መገናኛ ብዙሀን ከሰጡት መግለጫ የተቀነጨበ ነው የሰማችሁት። ዘገባና የህግ ትንታኔ ይዘናል። ጤና ይስጥልኝ፣ እንደምናመሻችው ክቡራትና ክቡራን የምሽቱ አስተናጋጃችሁ ሰለሞን አባተ ነኝ። ስርጭታችንን በፌስቡክ ላይቭ እና በአሃዱ ራዲዮ አየር ላይ እንደዋለ ማዳመጥ ትችላላችሁ። ንጉሱ ታምሬ በቅንብሩ አብሮኛል። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ። እንደምናመሻችሁ አድማጮቻችን፣ ዜናውን የማሰማችሁ አዳነች ፍሳዬ ነኝ። ከሰባት ዓመታት በፊት ናይሮቢ በሚገኝ የገበያ ማዕከል ቢያንስ 67 የሚሆኑ ሰዎችን የገደሉትን እስላማዊ አማጽያን ረድተዋል በሚል ክስ ሁለት ሰዎች ጥፋተኛ ሆነው መገኘታቸውን አንድ የኬንያ ፍርድ ቤት በይኗል። መሓመድ አሕመድ ዓብዲና ሁሴን ሐሰን ሙስጣፋ የተባሉ ሰዎች አሸባሪ ተግባር ለመፈጸም በማሴር ወንጀል ጥፋተኛ ሆነው ተገኝተዋል። አንድ ሦስተኛ ሰው ግን በነፃ ተለቋል። የዩናይትድ ስቴትስ የምግብና የመድኃኒት አስተዳደር የኮቪድ-19 ክትባትን ለአስቸኳይ ጊዜ መጠቀምን በሚመለከት አዲስ ጥብቅ መመሪያዎች አውጥቷል። አስተዳደሩ ጥብቅ መመሪያዎቹን ያወጣው ከትራምፕ አስተዳደር ለቀረበው ጠንካራ ተቃውሞ አልበገርም በማለት ነው። የሀገሪቱ የምግብና የመድኃኒት አስተዳደር ትላንት ያወጣቸው አዲስ መመሪያዎች የመድኃኒት ቅመማ ኩባንያዎች በክትባቱ የመጨረሻ ደረጃ ሙከራ የሚሳተፉት ሰዎች ሁለተኛውንና የመጨረሻውን ክትባት ካገኙ በኋላ ቢያንስ ለሁለት ወራት ያህል እንዲከታተላቸው ይጠይቃል። አዲሶቹ ጥብቅ ህጎች ይፋ የተደረጉት የዋይት ሃውስ ቤተመንግስት ሀሳቡን እንደተቃወመው የዜና ማሰራጫ አውታሮች በዘገቡ ማግስት ነው። በወጡት አዲስ መመሪያዎች መሰረት የኮቪድ-19 ክትባት የዩናይትድ ስቴትስ ምርጫ ከ28 ቀናት በኋላ ከመካሄዱ በፊት አይደርስም ማለት ነው። ፕሬዚደንት ትራምፕ ክትባቱ ከምርጫው በፊት ሊደርስ ይችላል ያሉትን ግምት ያከትማል ማለት ነው። የዩናይትድ ስቴትስ የምግብና የመድኃኒት አስተዳደር እንዲሁም ሌሎች የፌዴራል የሳይንስ እና የቁጥጥር አገልግሎቶች በትራምፕ አስተዳደር ጣልቃ ገብነት ምክንያት መመሪያዎቹን ሲቀያየሩ በመቆየታቸው ተአማኒነት እያጡ መሄዳቸውን እንደተገነዘቡ ተገልጿል። የትራምፕ አስተዳደር በኮቪድ-19 ላይ ያለውን ብሩህ አመለካከት ለማርካት እየሰሩ ነው የሚል ግንዛቤ ማሳደሩ ሲገለጽ ቆይቷል። የኮቪድ-19 ክትባት በአስቸኳይ ጊዜ ጥቅም ላይ እንዲውል ስለ መፍቀዱ ጉዳይ ግልጽ ማድረጉ ተገቢ ነው። ክትባቱ ጥቅም ላይ እንዲውል በሚቀርብበት ወቅት የሕዝቡ ተአማኒነት እንዲያገኝ ወሳኝ ነው ሲሉ በምግብና በመድኃኒት አስተዳደር ክትባትን የሚያጸድቀው ክፍል ስራ አስኪያጅ ዶክተር ፒተር ማርክስ አስገንዝበዋል። ከኮሮና ቫይረስ ህመም በማገገም ላይ ያሉት ፕሬዚደንት ትራምፕ ትላንት ሌሊት ባስተላለፉት የትዊተር መልዕክት አዲሶቹን መመሪያዎች አጥብቀው ነቅፈዋል። አዲሶቹ መመሪያዎች ክትባቱ ከዩናይትድ ስቴትስ የምርጫ ዕለት በፊት እንዳይደርስ ያደርጋሉ፣ ይህ ደግሞ ሌላ የፖለቲካ ምት ነው ሲሉ አማረዋል። የዩናይትድ ስቴትስ የኮሮና ቫይረስ በሽተኞች ቁጥር 7.5 ሚሊዮን ደርሷል። በሞት የተለዩት ደግሞ ወደ 2110 እንደሚጠጉ ታውቋል። ይህም በበሽተኞችና በሙታኑ ብዛት ከዓለም ቀዳሚ ቦታ እንድትይዝ አድርጓል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እና ዲሞክራቱ ተወዳዳሪያቸው ጆ ባይደን በመጪው ሳምንት የሚደረገውን የሁለተኛ ዙር ክርክር እየጠበቁ መሆናቸውን ትላንት ተናግረዋል። ነገር ግን የፕሬዚደንት ትራምፕ በኮሮና ቫይረስ መያዝ በክርክሩ ዕለት የሚኖረው የጤና ፕሮቶኮል ላይ ጥያቄ ማስነሳቱ አልቀረም። በኮሮና ቫይረስ ከተያዙት ፕሬዚደንት ጋር ክርክር ማካሄድ ሊያስከትል ስለሚችለው የጤና አንድምታ ጆ ባይደን ሲጠየቁ አስፈላጊው ፕሮቶኮል ሁሉ ይጠበቃል የሚል ተስፋ እንዳላቸው ገልጸዋል። ፕሬዚዳንቱ አሁንም ቫይረሱ ካለባቸው ግን ክርክሩ መካሄድ የለበትም ሲሉ ባይደን ለጋዜጠኞች ተናግረዋል። ቫይረሱን በሚመለከት የወጡ መመሪያዎችን እንደሚከተሉና የሐኪሞችን ምክር እንደሚሰሙ ባይደን አክለዋል። ትራምፕ በትዊተር ባስተላለፉት መልእክት በመጪው ሳምንት ሐሙስ ማታ የሚካሄደውን የምረጡኝ ክርክር በጉጉት እየጠበቅኩ ነው፣ ጥሩ ይሆናል ብለዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የኢራን ፕሬዝደንት ሐሰን ሩሃኒ በአርሜኒያ እና በአዘርባይጃን መካከል የሚካሄደው ውጊያ ወደ ሀገሪቱ ድንበሮች ሊገነፍል ይችላል ብሎም ወደ ቀጠናዊ ጦርነት ሊያመራ ይችላል ሲሉ አስጠንቅቀዋል። ፕሬዚደንት ሩሐኒ ስጋታቸውን የገለጹት ዛሬ ከካቢኔ ሚኒስትሮች ጋር በተነጋገሩበት ወቅት መሆኑ ታውቋል። በናጎርና ካራባክ ግዛት ላይ ባላቸው የይገባኛል ጠብ ምክንያት አርሜኒያና አዘርባይጃን ውጊያ ከጀመሩ አስረኛ ቀን ሆኗል። በመቶዎች የሚቆጠሩ ሲቪሎችና ወታደሮች እንዳለቁ ተዘግቧል። ኢራን በሰሜን ምዕራብ በኩል ከሁለቱም ሀገሮች ጋር ትዋሰናለች። ከሁለቱም ሀገሮች ጋር መልካም የዲፕሎማሲ ግንኙነት እንዳላትም ታውቋል። አድማጮች፣ የምሽት ዜናችንን እዚህ ላይ ያበቃ። መልካም ምሽት። አመሰግናለሁ። አዳነች ለዜናው ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ መስከረም 27 2013 ዓ.ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 943 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። በሐዋሳ የኢንዱስትሪ ፓርክ ሰራተኞች ተረጋግተው እንዲሰሩ የሚያግዝ እና በሴት ሰራተኞች ላይ ይደርሳል የሚባለውን ጾታዊ ትንኮሳ ለማስወገድ የሚተጋ ፕሮጀክት በሶስት ሚሊዮን ዶላር በጀት ማስጀመሩን ፕላን ኢንተርናሽናል ኢትዮጵያ አስታውቋል። አሁን እራሱ እዚህ እንደምታዩ በከፈነው ካምሴንትራችን ነው። መረጃ ማይከላችን ውስጥ አንዱ ልጆች አንቺ ግብ ደርሴባቸው እዛ መረጃ ማይከል አለን የቲም ለምሳሌ መጠቆም እንዳለባቸው የስልክ ቁጥሮች አሉ ሴቶች ጉዳይ ፖሊስ የፋብሪካ ውስጥ አለን እዛ ምኖች ግብ አንድ ሴት መደወል ትችላለች። የፕሮጀክት ስራ አስኪያጅ አቶ ሂብቃ አለሙ ናቸው። ዘገባ ይዘናል። በዚህ ምሽት የአሜሪካ ወቅታዊው የፖለቲካ ግለት፣ አሜሪካና ሕዝቧ ዲሞክራሲ በተግባር ሴቶችና ቤተሰብ አሉን፣ አብራችሁን ቆዩ። አሁን የዛሬ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የኢትዮጵያ የፌዴሬሽን ምክር ቤት ባካሄደው መደበኛ ጉባኤ ፌዴራሉ መንግስት ከትግራይ ክልል መንግስት ጋር ምንም አይነት ግንኙነት እንዳያደርግ ወስኗል። ውሳኔው ምክር ቤቱ ባለፈው ነሐሴ አድርጎት በነበረው አስቸኳይ ጉባኤ በትግራይ ክልል የተካሄደው ምርጫ እንዳልተደረገ እንዳልተፈጸመና እንደማይጸና የደረሰበት ድምዳሜ ተከታይ መሆኑን ተገልጿል። ይህ ውሳኔ የበጀት ጉዳዮችንም እንደሚያካትት የፌዴሬሽን ምክር ቤት አፈ ጉባኤ አደም ፋራት ተናግረዋል። ፌዴራል መንግስቱ የትግራይን ሕዝብ የልማትና መሰረታዊ አገልግሎቶች ፍላጎቶች ማዕከል በማድረግ የከተማና የቀበሌ አስተዳደሮችን ጨምሮ ክልሉ ውስጥ ከሚገኙ ሕጋዊ ተቋማት ጋር ብቻ የስራ ግንኙነት እንደሚያደርግም አመልክተዋል። አፈ ጉባኤው የዚህ ዝርዝር አፈጻጸም በሚኒስትሮች ምክር ቤት እንደሚወሰንም አቶ አደም ፋራህ ገልጸዋል። እስክንድር ፍሬው ዘገባ አለው። የፌዴሬሽን ምክር ቤት በትናንትና እለት ያካሄደው ጉባኤ እና ያስተላለፈው ውሳኔ በፌዴራል መንግስትና በትግራይ ክልል መንግስት መካከል ያለው ልዩነት ስፋት ይበልጥ የታየበት ነው። የፌዴራል መንግስቱ ከትግራይ ክልል መንግስት ጋር ምንም አይነት ግንኙነት እንዳያደርግ ነው የፌዴሬሽን ምክር ቤት የወሰነው። ይህ ውሳኔ የፌዴሬሽን ምክር ቤት ባለፈው ነሐሴ 30 አድርጎት በነበረው አስቸኳይ ጉባኤ የደረሰበት ድምዳሜ ተከታይ መሆኑም ተመልክቷል። ምክር ቤቱ በዚያ ስብሰባው በትግራይ ክልል የሚካሄደው ምርጫ እንዳልተደረገ፣ እንዳልተፈጸመና እንደማይጸና ውሳኔ ማስተላለፉን አስታውሷል። የትናንትናውን ውሳኔ ለኢትዮጵያ ቴሌቪዥን ያብራሩት የምክር ቤቱ አፈ ጉባኤ አደም ፋራህ ህገ ወጥ ካሉት የትግራይ ክልል መንግስት ጋር ምንም አይነት ህጋዊ ግንኙነት እንደማይኖር ተናግረዋል። ከግንኙነት ጋር ተያይዞ የተወሰነው መሰረት የሚያደርገው የትግራይ ክልል ምክር ቤትና ከፍተኛ የህግ አስፈጻሚ አካል ወይም ካቢኔው ህገ መንግስታዊ ቁብልነት የላቸውም፣ ህጋዊ አካላት አይደሉም። ስለሆነም ሁሉም የፌዴራል ተቋማት ከትግራይ ክልል ምክር ቤትና ካቢኔ ጋር ምንም አይነት ህጋዊ ግንኙነት ማድረግ አይችሉም ማለት ነው። ከዚህ አንፃር ሁሉም የፌዴራል ተቋማት ከትግራይ ክልል ምክር ቤትና ካቢኔ ወይም በክልል ደረጃ ካሉ አስፈፃሚ አካላት ጋር እንደ ህጋዊ አካላት በመቁጠር ደብዳቤ መጻጻፍ፣ ዶክመንት መላላክ፣ የፌዴራል ተቋማት በክልል ተቋማት የሚሰሯቸውን ድጋፎች መስጠት፣ በፌዴራል ደረጃ በሚካሄዱ መድረኮች ላይ ማሳተፍ ሌሎች እነዚህ አካላት ከስራ ተቋማት የሚያገኟቸው አገልግሎቶችን መስጠት ወዘተ አይችሉም ማለት ነው። ይህም ሊወሰን የቻለው የትግራይ ክልል መንግስት እና ገዢው ፓርቲ ህወሀት የፌዴሬሽን ምክር ቤት ውሳኔን ባከበረ መልኩ ማስተካካዮችን በማት የስራ ዘመኑ በምክር ቤቱ ውሳኔ የተራዘመውን የክልሉ ምክር ቤትን የህግ አስፈጻሚ አካል ወደ ቦታው መመለስ ስላልቻሉ ነው። ሆኖም የፌዴራል መንግስቱ የትግራይን ህዝብ የልማትና መሰረታዊ አገልግሎቶች ፍላጎት ማዕከል በማድረግ የከተማና የቀበሌ አስተዳደሮችን ጨምሮ በክልሉ ከሚገኙ ህጋዊ ተቋማት ጋር ብቻ የስራ ግንኙነት እንደሚያደርግ አስታውቀዋል። ከሁለተኛ ውሳኔ ጋር ተያይዞ የትግራይ ህዝብ የህገ መንግስታዊ አካሄድ እየተከተለ ባለ ቡድን ምክንያት ከሰላም ልማትና መሰረታዊ አገልግሎቶች አንጻር እንዳይጎዳና የትግራይ ህዝብ እንደ ሌሎች የሀገራችን ህዝቦች የትምህርት አገልግሎት፣ የጤና አገልግሎት፣ የንጹህ መጠጥ ውሃ አገልግሎት፣ የምግብ የደህንነትና የኑሮ ሁኔታ ማሻሻል፣ ሌሎች መሰረታዊ አገልግሎቶች ድጋፍ ማግኘት እንዲችል ታስቦ የተወሰነ ነው። ይሄ ለትግራይ ህዝብ ካለን ክብር አንጻር የታየ ነው። የትግራይ ህዝብ እንደ ሌሎች የሀገራችን ህዝቦች ህገ መንግስት ያጎናጸፋቸውን መብቶች ሊያገኘው ይገባል፣ ሊከበርላቸው ይገባል የሚል ጽኑ እምነትም ስላለ ነው። አፈጻጸሙን በሚመለከት የሚኒስትሮች ምክር ቤት በጥናት ላይ ተመስልቶ የሚሄድበት ይሆናል። በጀትን በተመለከተም ግንኙነት ማድረግ የሚቻለው ከህጋዊ አካል ጋር ብቻ ነው ብለዋል። አፈ ጉባኤው አደም ፋራ የፌደራል መንግስት ለክልሎች የሚሰጠውን ድጋፍ በሚመለከት ድጋፍ መስጠት የሚችለው ለህጋዊ አካል ነው ከዚያ ጋር የክልሉ ምክር ቤትና የክልሉ ከፍተኛ ህግ አስፈጻሚ አካል የህገ መንግስታዊ ምርጫን ተከትለው የተቋቋሙ ስለሆኑ ህጋዊ አይደሉም። ስለሆኑም ማንኛውም የፌዴራል ተቋም ከነዚህ አካላት ጋር ግንኙነት ማድረግ ስለማይችል ለእነዚህ አካላት የፌዴራል መንግስት የበጀት ድጎማ ማድረግ አይችልም ማለት ነው። ወረዳዎች ከተማ አስተዳደሮች እና ቀበሌ አስተዳደሮች ጋር በቀጣይ ስለሚኖረው ግንኙነት በሚመለከት በተለይ ህዝቡ ማግኘት የሚገባውን መሰረታዊ አገልግሎቶች ማግኘት እንዲችል ጥናቶች የሚደረጉ ይሆኑ። ይሄ በአስፈጻሚው በኩል በጥናት ላይ በመመስረት ሊኖር ስለሚገባው የግንኙነት አግባብ እና ህዝቡ ማግኘት የሚገባው አገልግሎት እንዲያገኝ ማድረግ ስለሚቻልበት ሁኔታ በቀጣይ በአስፈጻሚው በኩል ይታያል። የፌዴሬሽን ምክር ቤት ትናንት ባወጣው መግለጫ ላይ ያነጋገርኳቸው አንጋፋ የህገ መንግስት ባለሙያ ውሳኔው ከዚህ ቀደም የነበሩ ግንኙነቶችን የሚያስቆም ነው ብለዋል። ያነጋገርኳቸው ባለሙያ በአዲስ አበባ ዩኒቨርሲቲ የህግ መምህርና ተመራማሪ ዶክተር ጌታቸው አሰፋ ናቸው። ኦፊሴላዊ የሆነውን ግንኙነት የመንግስት ለመንግስት ግንኙነት ከአሁን ቀደም ይካሄዱ የነበሩ በፌዴራልና በክልል መንግስታት መካከል እና አሁን በሌሎች ክልሎችና በፌዴራል መንግስት መካከል የሚደረጉ ቴላዊ ግንኙነቶች የመንግስት ስራ ግንኙነቶች የሚመለከት ነው የሚመስለኝ። አሁን የተጠቀሱ ነጥቦች አሉት። በትግራይ ክልል ካለው መንግስት እንደዚሁም ከምክር ቤቱ ጋራ ደብዳቤ መጻጻፍ፣ መረጃ መላላክ፣ የፌዴራል ተቋማት ለክልል ተቋማት የሚሰጧቸውን ድጋፎች መስጠት፣ በፌዴራል ደረጃ በሚካሄዱ መድረኮች ላይ ማሳተፍ የመሳሰሉ ጉዳዮች መከልከላቸውን ነው። አሁን አፈ ጉባኤውም ሲያብራሩ የሰማ ነው። እና እንደዚህ ከሆነ እንደ አንድ ሀገር መቀጠል ይቻላል ወይ እያሉ የሚያነሱ ሰዎች አሉ። ዶክተር ጌታቸው ይህን እንዴት ያዩታል? ተገቢ አስተያየት ይመስለኛል። አሁን መንግስቱ እንግዲህ የክልሉ መንግስት የክልሉ ገዢ ፓርቲ ባለበት ሁኔታ ይቀጥላል። ነገር ግን ግንኙነት ብቻ አይኖርም የሚል አንድምታ ነው የሚሰጠው። በእርግጥ ከዛ ጋር ተያይዞ ክልሉ ከፍተኛ የአስፈጻሚ አካልና የሕግ አውጪውን የሚመለከት ነው የሚል ነው እንግዲህ የፌዴሬሽን ምክር ቤት ውሳኔና በአንድ በኩል የከፍተኛ አመራሩን የሕግ አውጪውን ና ሕግ አስፈጻሚ ውስጥ የሚሳተፉትን የፓርቲውን ከፍተኛ አመራሮች ተወካዮች የሚመለከት ይመስላል። ምክንያቱም ወረድ ብሎ ሌላ ደግሞ ከክልል በታች ካሉ እርከኖች ጋር ግንኙነት ሊኖር ይችላል የሚል ተያይዞ የመጣ ውሳኔ ስላለ እና ይሄ ከሆነ በፌዴራል ስርዓት ውስጥ ይሄ አይነት ነገር በፍጹም የተለመደ አይደለም። ችግሮቹ መፍትሄ ማግኘት አለባቸው ወዲያው፣ እንጂ ይሄ እስከ መቼ ነው የሚቀጥለው? አንዱ ወገን ሚወስደው እርምጃ ወደ ሌላ ወደ ተካረረ ደረጃ እስኪያደርስ ድረስ ነው ወይ የምንጠብቀው? ምን ማለት ነው ይሄ ውሳኔ የሚለው በእውነት በጣም አስቸጋሪ ውሳኔ ይመስለኛል። አፈጻጸምም እንደገና ወደፊቱን የፌዴራል መንግስቱንና የክልሉን ግንኙነት በሚመለከት ምን አይነት ነገር እንጠብቅ የሚለውን በጭራሽ ድፍን ያለ አስቸጋሪ ውሳኔ ነው የሚመስለኝ። የበጀት ጉዳይም ተነስቷል። እንግዲህ አፈጉባኤ አደም ፋራህ እንደገለጹት ከሆነ ውሳኔው በጀትንም ይመለከታል ብለዋል። የበጀት ድጎማ የሚል ቃል ነው የተጠቀሙት እሳቸው። እርግጥ ከዚህ አንጻር በቀበሌ ደረጃ በከተማ ደረጃ ካሉ ህጋዊ የክልሉ መዋቅሮች ጋር ብቻ ነው ግንኙነት የሚኖረው ብሏል። የፌዴሬሽን ምክር ቤትና ያ ሲባል ለትግራይ ክልል የሚመደበው በጀት ላይ ተጽዕኖ ይኖረዋል ማለት ነው። እርስዎ እንዴት ነው የሚረዱት ይሄንን? ዶክተር ጌታቸው ተጽዕኖ የሚኖረው ይመስለኛል። እንግዲህ አሁን የፌዴራል መንግስት የሚሰጠው የበጀት ድጎማ አብዛኛውን አይ ቲንክ ሰማንያ ፐርሰንት ከዛ በላይ የሚሆነውን የየክልሎቹን አመታዊ ወጪ የካፒታልም፣ የከረንት ወይም ጊዜ ወጪ የሚባለውን የሚሸፍን ነው እና ከዚህ ውስጥ እንግዲህ የከረንት በጀት የሚባለው ለደመወዝ እና ለተለያዩ ቋሚ ላልሆኑ ወጪዎች የሚያገለግለው ነው እና ከዚህ ጋር ተያይዘው እንግዲህ የከፍተኛ አመራሩ ደመወዝ እና የተለያዩ ስራዎችን ለመስራት የሚጠቀሙበት ገንዘብ ከዚሁ ከድጎማ የሚገኝ ስለሆነ ምናልባት ምንም አይነት ግንኙነት አይኖርም ከሚለው ጋር ተያይዞ ቀጥተኛ እርምጃ ተደርጎ ሊወሰድ የሚችለው እንግዲህ ዝርዝሩን ያው ከፌዴሬሽን ምክር ቤት ወደፊት ሊገኝ ይችላል። ግን አንዱ በዚህ ተጽዕኖ ስር የሚወድቀው የከፍተኛ አመራሩ የስራ አስፈጻሚው ና ምክር ቤት አባላት ወይም የምክር ቤቱ ወጪዎችን በሚመለከት እርምጃ የመውሰድ ሀሳብ ያለው ነው የሚመስለው። ፌዴራል መንግስቱ ነው የሚለው የፌዴሬሽን ምክር ቤት ያወጣው ውሳኔ፣ የደረሰበት ውሳኔ። ያ ሲባል ግን ኢትዮጵያ ውስጥ እንግዲህ ከትግራይ በተጨማሪ ሌሎች ዘጠኝ ክልሎች አሉ ሲዳማን ጨምሮ እና ሁለት የከተማ አስተዳደሮች እነሱ ጭምር የጎንዮሽ ግንኙነት ማድረግ አይችሉም የሚል እንድምታም አለው የፌዴሬሽን ምክር ቤቱ ውሳኔ እርስዎ ሲረዱት እሱን? አይ ቲንክ ከዚህ ከተሰጠው ውሳኔ ውስጥ ማንበብ የሚቻል አይመስለኝ ምክንያቱም መነሻው መሆን ያለበት የፌዴራል መንግስቱም የፌዴሬሽን ምክር ቤትም የሚወስደው እርምጃ ሌሎች ክልሎችም የጎንዮሽ ባላቸው ግንኙነት ሊወስዱት የሚችሉት እርምጃ እነዚህ ሁሉ በተቻለ መጠን በህገ መንግስቱ ውስጥ የተመለከቱት አካሄዶች መሆን አለባቸው። በህገ መንግስቱ የተባለው ነገር ለምሳሌ የፌዴራል መንግስቱ ውሳኔ በክልሎች ላይ በቀጥታ ኢምፕሊኬሽን ሊኖረው ይችላል የሚል ድንጋጌ የለም። ስለዚህ አይ ቲንክ መሳት የሌለበት ነገር በእኔ እምነት የሚወሰዱ እርምጃዎች ሁሉ በህገ መንግስቱ የተፈቀዱ፣ በህገ መንግስቱ ውስጥ ቀድመው የተቀመጡ ስርዓቶች መሆን አለባቸው። ይሄ ማለት ህገ መንግስቱ በግልጽ የደነገገው ሊሆን ይችላል። በትርጉም የፌዴሬሽን ምክር ቤት የደረሰበት ውሳኔ ሊሆን ይችላል። ስለዚህ በህገ መንግስቱ የተፈቀደ በህገ መንግስቱ ማዕቀፍ ውስጥ ያሉ እርምጃዎች ናቸው መወሰድ ያለባቸው እንጂ ይሄ ውሳኔ የክልልን ይመለከታል አይመለከትም የሚል በራሱ አከራካሪ ሊሆን ይችላል። አከራካሪነት ካለው ደግሞ የፌዴሬሽን ምክር ቤት ግልጽ የሆነ ውሳኔ መስጠት ይኖርበታል። የሚሰጠው ውሳኔ ደግሞ በህገ መንግስቱ የተፈቀደ ነው የሚለው ጭምር ታይቶ የሚወሰን ነው የሚሆነው እንጂ አሁን ባለው በዚች በተነገረችው የተወሰነ ድምታ ሊኖረው የሚገባ አይመስለኝም። የአሁኑን ሀሳቦትን እንዲያጠቃልሉልኝ ነው። በህገ መንግስቱ የተፈቀደና በህገ መንግስቱ ማዕቀፍ ያለ መሆን አለበት አንድ ውሳኔ ብለዋል፣ እና ትናንት የፌዴሬሽን ምክር ቤት የወሰነው ውሳኔ በህገ መንግስቱ የተፈቀደና በህገ መንግስቱ ማዕቀፍ ያለ ነው نعم نشرت انني اريد ان اكون مسلما كانت مسلما كانت مسلما كانت مسلما كانت مسلما كانت ያንን ተከትሎ ትግራይ የሚያስተዳድረው ፓርቲ ይሄንን ውሳኔ አልቀበልም፣ ውሳኔ አይገዛኝም በሚል ይሄንን ውሳኔ መስጠት የሚችል ተቋም በህገ መንግስት የተቀመጠውን ውሳኔ ሰጪ ተቋም ውሳኔ አልቀበልም ብሏል። ስለዚህ ይሄ በሚሆንበት ጊዜ ኮንስኮንስ አለው ውጤት ይኖረዋል። ውጤቱ ደግሞ መወሰን ያለበት ህገ መንግስቱ መተርጎም ስልጣን ያለው አካል ከዚህ ከክልሉ መንግስት የተሰጠውን መልስ የተሰጠውን እንቢተኝነት የሚያስከትለውን ውጤት የሚወስዳቸው እርምጃዎች የህገ መንግስቱን የበላይነት የሚያስከብረው ተቋም የፌዴሬሽን ምክር ቤት ስለሆነ በዚህ ረገድ የሚታይ ነው። በዘፈቀደ ሊወሰድ አይችልም እርምጃዎች። ነገር ግን በህገ መንግስቱ በተቻለ መጠን ህገ መንግስቱ ይሄንን ነው የሚለው አንድ ተርጓሚ እይታ ይሄ ህገ መንግስቱ ማዕቀፍ ውስጥ ይፈቀዳል የሚል ውሳኔ በከፍተኛ ውይይት አባላቱ መደምደሚያ ላይ መድረስ ይኖርባቸዋል ማለት ነው። ምክንያቱም ይሄ ጥቅምን ወይም ተቃርኖን መበቀያ ሳይሆን ሪሊ ኢንስቲቱሽኑ ተቋሙ፣ ፌዴሬሽኑ እንዲቀጥል በህገ መንግስቱ የተጣለብን አደራ ይሄንን የግድ ይለናል የሚል ፕሮፌሽናል የሆነ ውሳኔ መወሰን ይኖርበታል እና ከዛ አኳያ ከፌዴሬሽን ምክር ቤት በላይ በዚህ ጉዳይ የፌዴራል ጉዳዮችን የሚመለከት ውሳኔ የሚሰጥ ተቋሚ አይኖርም። በዚህ መልክ ነው መታየት ያለበት እና ተገቢ ነው የሚለው የዚህ ማዕቀፍ መታየት አለበት። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ አመሰግናለሁ። እስክንድር፣ አድማጮች በህዝብ ተወካዮች ምክር ቤት እና በፌዴሬሽን ምክር ቤት እንደራሴ ሆነው የሆነው የቆዩ አባላቱን እንዲለቁ መወሰኑን ህዝባዊ ወያነ ሀርነት ትግራይ ከትናንት በስቲያ ሰኞ ማስታወቁን ዘግበናል። ፓርቲያቸው በፌዴራል ደረጃ ህጋዊ መንግስት የለም ብሎ እንደሚያምንና በሹመት በፌዴራል መንግስት ውስጥ የሚያገለግሉ ባለስልጣናት አባላቱም እንደሚለቁ የፓርቲው የስራ አስፈጻሚ አባል አቶ ጌታቸው ረዳ ተናግረዋል። ክልሉ ከአሁን በኋላ በፌዴራል ደረጃ የሚኖረው ግንኙነት ማህበራዊና ኢኮኖሚያዊ ጥቅም ከሚሰጡና ከፍትህ ተቋማት ጋር ብቻ እንደሚሆንም አመልክተዋል። አቶ ጌታቸው ከተናገሩት ለማስታወስ ያህል ቀንጀብ አድርገን እናስደምጣችሁ በእኛ አመት የአምስተኛው የፓርላማ ዘመን ስልጣን በዛሬው ዕለት ሙሉ በሙሉ አክትሟል። ትናንት እኩለ ሌሊት ላይ ማለት ይቻላል አክትሟል። ለስልጣን የተመረጠው ለአምስት ዓመት ነው። ፓርላማው ከፓርላማው በተጨማሪ የተቋቋመው ፓርላማው ያቋቋመው መንግስትም ካቢኔም የተመረጡት ለአምስት ዓመት ነው። ስለዚህ አምስት ዓመት ኮንትራታቸውን ጨርሰው ተዘግተዋል። ዛሬ ተጣራ የሚባለው ዝም ብሎ እንደ ማንኛውም ተፈላልጎ የሚጠራሩ ሰዎች የተጠራሩበት መድረክ ካልሆነ በስተቀር ህጋዊ ስልጣን የሌላቸው ሰዎች በምክር ቤት ስም ተሰብስበው ከሆነ በእንደዚህ አይነቱ ሰርከስ ውስጥ ትግራይ ተወካዮቿን አትልክም። ተወካዮቿ ወረ እንዲወጡ ተነግሯቸዋል ማለት ነው። በፓርላማ ብቻ ሳይሆን በካቢኔ ውስጥ ሚሆን በሌሎች የመንግስት ፖለቲካ ሹመት ቦታዎች ላይ ነበሩ የህወሀት ተወካዮችም እንደዚሁ እንዲወጡ ተደርጓል። ስለዚህ በእኛ እምነት በአሁኑ ሰዓት ጠቅላይ ሚኒስትሩን ጨምሮ ምክትል ጠቅላይ ሚኒስትሩን፣ ካቢኔው፣ ፓርላማውና የፌዴሬሽን ምክር ቤት ምንም አይነት ህጋዊ ስልጣን ስሌላቸው እድሜያቸውን በትናንትና ሁለት ያከተመ ስለሆነ ከዛሬ ጀምሮ ከእነዚህ ጋር ምንም አይነት ህጋዊ ግንኙነት ይኖራል ተብሎ አይታሰብም። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን ዐብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በሀገር ሰላምና መረጋጋት ላይ አደጋ ሊጥሉ የሚችሉ ቅስቀሳዎችን መንግስት በንቃት እየተከታተለ ህጋዊ እርምጃ እንዲወስድ ኢትዮጵያውያን ዜጎች ለማህበራዊ ፍትህ ፓርቲ ጥሪ ያቀረበ ፓርቲዎች የተለያዩ አማራጮችን ለህዝብ በሚያቀርቡባቸው ጉዳዮች ላይ መንግስት ውሳኔ ከማሳለፍና ተግባራዊ ከማድረግም እንዲቆጠብ ኢዜማ ጠይቋል። መለስካቸው አማህ ተጨማሪ አለው። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የተሰኘው ፓርቲ ሰላማችንን በማስጠበቅና ቀጣዩ ምርጫ ላይ በንቃት በመሳተፍ ለዲሞክራሲያዊ ስርዓት ግንባታ መሠረት እንጣል በሚል ርዕስ በአሰራጨው ጋዜጣዊ መግለጫ መንግሥት በሀገሪቱ ሰላምና መረጋጋት ላይ ትኩረት ሰጥቶ እንዲሠራ ጥሪ አድርጓል። እንደ መግለጫው አባባል ስልጣን ለማራዘም የተሄደበት መንገድ ሕገ መንግሥታዊ አይደለም። በዚህም ምክንያት ከመስከረም 25 ቀን 2013 ዓ ም በኋላ መንግሥት የለም። ህዝብና የመንግስት መዋቅር ለፌዴራል እና የክልል መንግስታት ሊታዘዙ አይገባም፣ የሚል ቅስቀሳ እንደነበረና ዛሬም እንዳለ ይገልጻል። ይህ ቅስቀሳ የሀገራችንን ሰላምና መረጋጋት ከማወክና የዜጎችን ህይወት አደጋ ላይ ከመጣል በዘለለ ፋይዳ የለውም ሲል መግለጫው ያክላል። ወረድ ብሎም መንግስት እነዚህን ቅስቀሳዎች በንቃት ተከታትሎ አደጋ ከመድረሱ በፊት እንዲከላከልና አደጋ ለማድረስ በሚንቀሳቀሱ አካላት ላይ ህጋዊ እርምጃ እንዲወስድ መንግስትን ያሳስባል። የኢዜማ የህዝብ ግንኙነት ኃላፊ አቶ ናትናኤል ፈለቀን ቪኦኤ በመግለጫው ላይ ተጨማሪ ማብራሪያዎችን ጠይቋቸዋል። ይህ ጥሪ መንግሥት የዴሞክራሲውን ህዋ እንዲያጠበው የሚያበረታታው አይደለም ወይ የሚል ጥያቄ ቪኦኤ አቅርቦላቸዋል። በጣም በጥንቃቄ አሁን የተባለውን አይነት መልዕክት እንዳያስተላልፍ ተጠንቅቀን ነው የጻፍነው። ለመንግስት ያሳሰብ ነው በግልጽ በምንም ምክንያት ቢሆን በዜጎች ደህንነት እና በሀገር ሰላም ላይ አደጋ ለመጣል የሚንቀሳቀሱትን በሚል በግልጽ የተቀመጠ ነው መግለጫችን ላይ። እንዲሁ ዝም ብሎ በጅምላ ስለተቃወሙ ብቻ እርምጃ ይወሰድባቸው የሚል አይደለም። በግልጽ የተቀመጠው ምንድን ነው? መንግስት ቅስቀሳዎች በንቃት እንዲከታተል እና አደጋ ከመድረሱ በፊት እንዲከላከል እና አደጋ ለማድረስ ግን የሚንቀሳቀሱ አካላት ካሉ የዜጎችን ደህንነትና የሀገር ሰላምን ለማወቅ አደጋ ለማድረስ የሚንቀሳቀሱ ካሉ እነሱ ላይ እርምጃ እንዲወሰድ ነው። ይሄ ደግሞ መደበኛ የመንግስት ኃላፊነት ነው። ያ ማለት ግን በምንም መልኩ ተቃውሞ ያቀረበ ሰው ላይ በሙሉ እርምጃ ይወሰድ ማለት አይደለም። መግለጫችን እንደዛ አይልም። በአሁኑ ጊዜ በአብዛኛው ይህን ቅስቀሳ የሚቀሰቅሱ ወገኖች ተለይተው ሊታወቁ ይችላሉ ወይም ታውቀዋል የሚል እምነት አላቸው። እናንተ ለዛ ነው ቅስቀሳውን በንቃት መንግስት እንዲከታተል ካደራ ጭምር መልዕክት ያስተላለፍ ማናቸው በምን እየተገፉ ነው እንደዚህ አይነት ቅስቀሳ የሚያደርጉት የመጨረሻ ግባቸው ውስጥ ምንድን ነው የሚለውን የመንግስት የጸጥታ ኃይሎች በደንብ የመተንተንና በዛ መሰረት አደጋ ሊጥሉ የሚችሉትን ለይቶ እርምጃ የመውሰድ ኃላፊነት ስላለባቸው፣ በተሰራጨው የጽሁፍ መግለጫ ላይ በኢትዮጵያ ውስጥ የሚንቀሳቀሱ የሲቪክ ማህበራት ድርጅቶችም፣ የፖለቲካ ፓርቲዎች ቀደም ሲል የተስማሙበትን የእንቅስቃሴ ቃል ኪዳን በማክበር ስራቸውን እንዲያከናውኑና ቀጣዩን አገር አቀፍ ምርጫ ሰላማዊ ነፃና ፍትሐዊ ለማድረግ በፓርቲዎች ላይ ግፊት እንዲያደርጉ ጠይቋል። እንግዲህ በአዲሱ ተሻሽሎ በወጣ አዋጅ እየተመዘገቡና እየተንቀሳቀሱ ያሉ ከሁለት መቶ በላይ የሲቪል ተቋማት እንዳሉ መረጃዎች አሉ። እነዚህ ተቋማት ግን ዲሞክራሲያዊ ስርዓት በሀገር ደረጃ እንዲገነባ እና ጊዜው የሚጠይቀውን አይነት ኃላፊነት እስካሁን በተጨባጭ ተወጥተዋል የሚል ግምገማ የለንም። ግን እሱን ማድረግ መጀመር አለባቸው የሚል ጽኑ እምነት ነው ያለንና ሁሉም የሲቪክ ማህበራት ምናልባትም ደግሞ ከምርጫው ጋር በተያያዘ በጋራ ለመስራትም አንድ ጥምረትም እንደፈጠሩ እናቃለን እና እነሱንም ጭምር በእንደዚህ አይነት ጉዳዮች ላይ አሁን ነው ሰዓቱ፣ ስራቸውን እየሰሩ በደንብ ዲሞክራሲያዊ ስርዓት መሰረት እንዲይዝ የሚጠበቅባቸውን ኃላፊነት መወጣት መጀመር ያለባቸውና እሱን ለማሳሰብ ነው። ይፈለግም ፓርቲዎች የህዝብን ቅቡልነት ለማግኘት በሚወዳደሩባቸው ጉዳዮች ላይ አሁን በስልጣን ላይ ያለው መንግስት ውሳኔዎችን ከማሳለፍና ከማተግበር እንዲቆጠብም እናሳስባለን ብላችኋል። መንግስት በሚገባ ሁኔታ የመወዳደሪያ ሜዳውን አላዘጋጀም፣ እንደውም ለራሱ በሚጠቅም መንገድ ብዙ ነገር እየሰራ ነው የሚል ተቃውሞ አላቸው። እናንተም አንዳንድ ጊዜ ድምጻችሁን ስታሰሙ ነበር በዚሁ መስመር። አሁን እንዴት ነው ይሄ ነገር ተሻሽሏል? ሊያሰራ የሚችል ሁኔታ አለ ብላችሁ ታስባላችሁ በምርጫው አቅጣጫ በቅርቡ ለህዝብ ያሳወቅነው አንድ ጥናት እያደረግን ነው። ጥናቱ የዲሞክራሲ ስርዓት በእግሩ እንዲቆም የሚያስችሉ ተቋማት እንደ አቃቢ ህግ፣ ፖሊስ፣ ምርጫ ቦርድ፣ ሰብአዊ መብት ኮሚሽን እና ፍርድ ቤቶች ምን ያህል ቀጣዩን ምርጫ ነፃ፣ ፍትሀዊ እና ሰላማዊ ለማድረግ ዝግጁ ናቸው፣ የሚጎላቸው ምን ቦታ ላይ ነው፣ እና ምን መሻሻል አለበት ምርጫው ከመደረጉ በፊት የሚለው ላይ ጥናት እያጠና ነው። አጥንተን እንደጨረስን አቋማችንን ለህዝብ ይፋ ምናደርግ ይሆናል። በጣም አመሰግናለሁ አቶ ናትናኤል ፈለቀ ስለተወበሮ። እንደገና እኔም አመሰግናለሁ ለተሰጠኝ እድል። ወደ ተከታዩ ዘገባ እንለፍ። ተከታዩ ዘገባ ወደ ዩናይትድ ስቴትስ ፖለቲካ ይወስደናል። የዩናይትድ ስቴትስ ዴሞክራቲክ ፓርቲ ፕሬዚደንታዊ እጩ ጆ ባይደን ሁለቱም ፓርቲዎች ተቀራራቢ የህዝብ ድጋፍ ያላቸው በሆኑ ለማሸነፍ ቁልፍ ናቸው ከሚባሉ ግዛቶች አንዷ በሆነችው ፍሎሪዳ የምረጡን ቅስቀሳ ሲያካሂዱ ቆይተዋል። ከኮቪድ-19 ህመማቸው በማገገም ላይ የሚገኙት ፕሬዚደንት ዶናልድ ትራምፕ በበኩላቸው ፈጥኜ ወደ ምርጫ ዘመቻ መለሳለሁ ብለዋል። ኤሊዛቤት ሊ ያጠናቀረችውን ዘገባ ቆንጅታ እየታቀርበዋለች ኮቪድ-19 ታመው ሆስፒታል የነበሩት ፕሬዚደንት ዶናልድ ትራምፕ በአሁኑ ጊዜ በዋይት ሀውስ እያገገሙ ነው ያሉት እንደ አውሮፓውያን አቆጣጠር ጥቅምት አስራ አምስት ቀን መጪው ሳምንት ሐሙስ ዕለት ነው የሚውለው ከዲሞክራቲክ ፓርቲው ተፎካካሪያቸው ከቀድሞ ምክትል ፕሬዚደንት ጆ ባይደን ጋር ፍሎሪዳ ማያሚ ከተማ ላይ የታቀደውን ሁለተኛውን ክርክር በጉጉት እየጠበኩት ነኝ ብለዋል ሆስፒታል ያስገባቸውን የኮቪድ አስራ ዘጠኝ ህመማቸውን ጉዳይ በተመለከተ በቪዲዮ በተቀረጸ እና በትዊተር ገጻቸው ባወጡት ሌላ መልእክት ደግሞ እንዲህ ነበር ያሉት። በእናንተ ላይ እንዲያይል አትፍቀዱ። ሕይወታችሁን እንዲቆጣጠር መፍቀድ የለባችሁም። ከዓለም እጅግ ታላቅ ሀገር ነች ያለችን። እንመለሳለን ተመልሰን ወደ ስራ እንገባለን። ወደ ግንባር እንወጣለን። መሪያችሁ ስለሆንኩ ማድረግ ነበረብኝ። አደጋ እንዳለው አውቅ ያለሁ፣ ግን ማድረግ ነበረብኝ። ፊት ለፊት መውጣት መምራት ስላለብኝ ነው። ይሁን እንጂ የህመማቸውን በአጠቃላይም የዓለም አቀፉን ወረርሽኛ አያያዛቸውን በሚመለከት ፕሬዚደንቱ ትችት እየቀረበባቸው ነው ተፎካካሪያቸው ጆ ባይደን በትናንት ማታው NBC News These masks they matter. It matters. it saves lives. It prevents the spread of the disease. social distancing. instead of talking about well the only thing I heard was one of the tweets saying that, you know, don't be so concerned about all this, essentially. <laughs> አካላዊ ርቀት መጠበቅም ያስፈልጋል። ሌላ ነገር ከማውራት ይልቅ በትዊተር ገጽ ላይ ያየሁት በጣም አትጨነቁ የሚል ብቻ ነው። ግን ብዙ የሚያስጨንቅ ነገር አለ እኮ ሁለት መቶ አስር ሺህ ሰው ሞቷል እኮ። ባይደን ባለፉት ቀናት በፕሬዚደንታዊ ምርጫው ወሳኝ ቦታ እንደሚኖራት በምትጠበቀው በፍሎሪዳ ክፍለ ግዛት የምረጡኝ ዘመቻ አካሂደዋል። ሁላችሁም እንደምታውቁት እውነቱን ለመናገር ፍሎሪዳን ካሸነፍን በቃ አሸነፍን ማለት ነው። ጆ ባይደን በሀገር አቀፍ የህዝብ ድጋፍ ግምገማ ትረምፕን እየመሩ ቆይተዋል። ይሁን እንጂ በዚህ ሳምንት የወጣ አንድ አዲስ ግምገማ ደግሞ ሁለቱ ተፎካካሪዎች ፍሎሪዳ ላይ በተመሳሳይ የመራጭ ድጋፍ ተጣምደው እንዳሉ ነው የሚያሳየው። ባለፈው ፕሬዚደንታዊ ምርጫ ፍሎሪዳን ያሸነፉ ትረምፕ እንደነበሩ ይታወሳል። የሎስ አንጀለስ የካሊፎርኒያ ስቴት ዩኒቨርሲቲ የፖለቲካ ተንታኝ ራፋኤል ሰንሻይን እንደሚሉት በዩናይትድ ስቴትስ ምርጫ ቁልፎቹ ከስልሳ አምስት ዓመት በላይ የሆኑ መራጮች ናቸው። ለምን ቢባል ከደገፉ በሙሉ ልብ ነው የሚደግፉት፣ አያወላውሉም ሲሉ ያስረዳሉ ተንታኙ። What seems to be happening under the surface is that Biden's small ከመሰረቱ እየሆነ ያለውን ነገር ስንመለከት ለሪፐብሊካኑ ጠንካራ የድጋፍ መሰረታቸው በሆኑት በዕድሜ ገፋ ያሉት መራጮች ዘንድ ባይደን የያዙት የመራጭ ድጋፍ ብልጫ ነበር። እንደሚመስለኝ ያ አሁን ከፍ እያለ ነው። ሶልት ሌክ ሲቲ ዩታ ላይ የሚካሄደው የዛሬው የምክትል ፕሬዚደንት ዕጩ ተፎካካሪዎች ክርክር በምረጡኝ ዘመቻው አንድ አብይ ምዕራፍ እንደሚሆን ይጠበቃል። የፕሬዝደንቱን መታመም ተከትሎ የሚካሄድ በመሆኑ ይበልጡን የጎላ ነው። እንደገና የካሊፎርኒያ ስቴት ዩኒቨርሲቲው የፖለቲካ ተንታኝ ያስረዳሉ። እነሱ ደግሞ በዕድሜ ከእነርሱ በጣም የሚያንሱ ሰዎችን ይዘው ነው የሚፎካከሩት፣ ምክትል ፕሬዚደንቱንና እጩ ምክትል ፕሬዚደንቷን ማለት ነው። እነዚህ ሁለቱ በሚቀጥለው ምርጫ ራሳቸው በቀላሉ ለፕሬዚደንትነት በእጩነት መቅረብ የሚችሉ ናቸው። የዛሬ ማታው የምክትል ፕሬዚደንት ማይክ ፔንስ እና የዲሞክራቲክ ፓርቲ ምክትል ፕሬዚደንታዊ እጩ ሴኔተር ካመላ ሃሪስ ክርክር ለየት ያለ መልክ ሳይኖረው እንደማይቀር ነው የሚጠበቀው። ሀሪስ፣ አቃቤ ሕግ፣ ፔንስ አገረ ገዢ እና የራዲዮ ውይይት ዝግጅት አቅራቢ እንደነበሩ ያስታውሷል። ፔንስ የዋይት ሀውስ የኮሮና ቫይረስ ግብረ ኃይል መሪ እንደመሆናቸው ያስተዳደራቸውን የወረርሽኙ ምላሽ በመከላከል እንደሚሟገቱ ነው የሚጠበቀው። ለማናቸውም መጨረሻ ላይ የዚህ ፕሬዚደንታዊ ምርጫ ውጤት በፕሬዚደንት ትራምፕ የኮቪድ አስራ ዘጠኝ ወረርሽኝ አያያዝ ላይ የሚሰጥ ውሳኔ ሕዝብ እንደሚሆን የፖለቲካ ተንታኞች ይናገራሉ። የዜናና የትንታኔው መጽሔት ክፍለ ጊዜ ተጠናቀቀ። ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በአስራ ዘጠኝ እና በሀያ አምስት ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ ሀያ አራት ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ በ19ና በ25 ሜትር ባንድ አጭር ሞገድ ከምሽቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል ገቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በፌስቡክ በትዊተር፣ በኢንስታግራም እና በዩቲዩብ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ ቪኦኤ ሆርን ዶት ሞቢ ላይ ታገኛላችሁ። አባችንን ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በቀላሉ መከታተል ትችላላችሁ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ ነው። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ለዜናው አዳነች ትሰሃዬ፣ ዋና አዘጋጅ ትዝታ በላቸው። እኔም እያስተናገድኳችሁ ያለሁት ሶሎሞን አባትንን። እስከ ምሽቱ አራት ሰዓት ይቀጥላል ዝግጅታችን። አሁን ወደ ተከታዮቹ ዘገባዎቻችን ላሸጋግራችሁ። አሜሪካና ህዝቧ ዩናይትድ ስቴትስ ውስጥ ከሚዘጋጅ የምግብ አቅርቦት ከ30 እስከ 40 ከመቶ የሚደርሰው ሳይበላ ቆሻሻ ውስጥ እንደሚደፋ በመንግስት ተቋማት የተጠናቀሩ አሃዛዊ ግምቶች ያሳያሉ። ዋሽንግተን ዲሲ የሚገኝ አንድ ምግብ ቤት ባለቤት ይህንን የምግብ መባከን ለማስቀረት የሚያደርጉትን ጥረት ሪፖርተራችን ፋይዛ ኤልማስሪ ተከታትላ ያጠናቀረችውን ቆንጅታዬ፣ ለአሜሪካና ህዝቡ አዘጋጅተዋለች። በዚህ ምግብ ቤት ወጥ ቤቱ የምግብ ማዘጋጃው ጠረጴዛ ላይ የሚጣለው ቁርጥራጭ እየተገፋ ስሩ ወደ ተቀመጠው ትልቁ ሰማያዊ ባልዲ ውስጥ ይወረወራል። ባለቤትየው ያስረዳሉ። አየኸው፣ ይህንን ነው እድሜ ልካችንን ስንጥል የኖር ነው። ጥቅም ላይ የሚያውለው ማግኘት ያስቸግር ነበር። My name is Todd Gray. I'm the chef and co-owner of Equinox Restaurant. ቶድ ግሬይ እባላለሁ። የኢኪዊኖክስ ምግብ ቤት ዋና የምግብ አብሳይና ከባለቤቶቹ አንዱ ነኝ። ይቺ ደግሞ ባለቤቴ ኤለን ካሶፍ ነች። ከወጥ ቤቱ የሚወዳድቀው ምግብ እንዳይባክን ዋናውን ሐሳብ ያመጣችው ባለቤቴ ነች ይላሉ ታድ ግሬይ። ellen really was the catalyst for sort of saying, hey, you know, we really need to be a little more careful with the waste that we're doing. we really need to look into composting. when you're married, you know, as a couple, በባልና ሚስት ስትሆን በራስህ ድርጅት አመራር ውስጥ አንተ የምትከተለውን ፍልስፍና በደንብ በማስረጽ ተግባራዊ እንዲሆን ማድረጉ እንደ ትልቅ ኮርፖሬሽን አይከብድም። ትልቅ ኮርፖሬሽን ስራ አመራር ላይ ከሆንክ ማታ አልጋ ውስጥ ሆነ እዚህ ሬስቶራንት ውስጥ የሚባክነውን ምግብ ብናስቀርስ ብሎ የመወያየት እድሉ አይኖርማ። ባለቤታቸው ታድ ግሬይም ይህን እኮ ስንሰለጥንም የሚያስተምሩን ነገር ነው ይላሉ። የወጥ ቤት ስራ ባህልን ስትመለከት እንግዲህ ለስራው የሰለጠንክበት መንገድ ይወስነዋል። ግን ምንም ነገር ቆሻሻ ውስጥ መጣል የለም ተብለን ነው የምንማረው። ተዋድ ምን እንደሚደረግ እያሳዩ ነው። ቅልጥፍጥፍ ያሉ ናቸው። አትክልቱን ሲቆራርጡ በትንንሹ ትቆራርጠዋለህ። ለጥርስ ጠንከር የሚል ይመስላል፣ ግን ሲጠበስ ልስልስ ይላል። የእንጉዳይ ቅጠሉ ጠንከር የሚለው ክፍል ቅጠሉ፣ የሽንኩርቱ የላይኛው ልባስ፣ የሰለሪው ግፋፊ፣ ይኸውልህ በጥቂት ቀናት ውስጥ የተጠራቀመ ነው። ጠዋት ጠዋት አትክልቱን በውሃ አድርገን እንጥደዋለን። ከአትክልት የተሰራ ማብሰያ ሾርባ ተዘጋጀ ማለት ነው። ወጥ ቤት ውስጥ የሚሰሩት በሙሉ ምንም ነገር እንዳይጥሉ አስተምረናቸዋል ያሉት የኢኪኖክስ ባለቤቱ፣ መጣል ያለበትን ደግሞ ወደ ቆሻሻ ሳይሆን ጥቅም ላይ እንዲውል እያደረግን ነው ብለዋል። and we set up in the trash to put them in the compost. So we are able to now put our compost buckets in and around the kitchen, anything like that. ወደ ቆሻሻ ማጠራቀሚያው ሳይሆን ማዳበሪያ መስሪያው በርሜል ውስጥ ነው የሚገባው። ወጥ ቤቱ ውስጥ በየቦታው ለሱ የሚሆን ማስቀመጫ አዘጋጅተናል። ከበሰለው ምግብ የሚጣለው ወደዚያ ይገባል። አሁን ገና ከረፋዱ አምስት ሰዓት ነው ይውልህ፣ ከአሁኑ ወደ ሰባት ኪሎ የሚሆን ተጠራቅመዋል። ማክስ ቫን ፕራግ ማዳበሪያ ስራ ላይ የተሰማራ ፕሉቨር የሚባል ኩባንያ ባለቤት ነው። ንጹህ ማጠራቀሚያ አቀርብላቸዋለሁ። የምግቡን ትርፍራፊ የቡና አተላውን ያጠራቅሙበታል። መጥቼ ወስደውና ደግሞ ሌላ ንጹህ ማጠራቀሚያ እተውላቸዋለሁ። እናዘጋጅና ለገበሬዎች በደንብ ጠቃሚ ግብአት የያዘ ማዳበሪያ እናቀርብላቸዋለን። እነሱ ደግሞ በተራቸው ለምግብ ቤቶቹ ጥሩ አትክልት ያቀርባሉ። ስለዚህም የቅብብሎሽ ስራ ነው የምንሰራው። እኔም የዚህ አካል በመሆኔ በኩራትና በደስታ ነው የምሰራው ብሏል የማዳበሪያ ኩባንያው ባለቤት ማክስ ቫን። የኢኩኖክስ ምግብ ቤት ስራ አስኪያጇ ኤለን ካሶፍም የሚሉት አላቸው። ኤለን ካሶፍ Of employees to believe what the owner's vision is unless they experience it and understand it and are educated about it. Saratan Luchin, Rasacho, a Yesaru, Tamukron, and Daganuna, Tekmun, and Dirudus, Kaladrek, and Devalavit, Yantenrai, Yesaratanuch, Yesraba Halhono, and Derg, Madragatichilim, Masta Mara Leppe. Balavita Chil, Todd Graham, while maybe Equinox isn't going to change the world, I think that we're doing everything to make a difference. Equinox alamn like a yirichilal nagargun nga yebakulla chenin laut <laughs> lamamtat yechalno un hullu yaderargunno. Democracy betakbar takatayono. የኢትዮጵያ መንግስት የተራዘመውን የስራ ዘመን ከትናንት በስቲያ ሰኞ ሲጀምር ፕሬዚደንት ሳህለወርቅ ዘውዴ ለህዝብ ተወካዮችና ለፌዴሬሽን ምክር ቤቶች ጥምር ጉባኤ ባደረጉት የመክፈቻ ንግግር ላይ በርካታ ነጥቦችን አንስተዋል። ቀንጀብ ቀንጀብ አድርገን ጥቂቱን እናስታውስ። በታሪካችን ብዙ ትርጉም የሚኖረውና ሀገራችንን ከኋላ ቀርነት ለማላቀቅ ትልቅ አቅም የሚፈጥርልን በህዳሴ ግድብ ዙሪያ የነበሩ የአሰራር ችግሮችን በመፍታትና የግድቡን ግንባታ በማፋጠን እንዲሁም በዲፕሎማሲያዊ ረገድ የሀገራችንን ክብርና ጥቅም ለማንም አሳልፈን የማንሰጥ መሆናችንን በማስመስከር የመጀመሪያውን ዙር የውሃ ሙሌት በድል ያጠናቀቅንበት ዓመት ነበር። ከዲሞክራሲ ግንባታ አንፃር አዲስ የምርጫ አዋጅ በማጽደቅ እና ምርጫ ቦርድን ነፃና ገለልተኛ በሆነ መንገድ በማደራጀት የሲዳማን የክልልነት ጥያቄ ለማስተናገድ ስኬታማ የሆነ የህዝብ ውሳኔ ምርጫ ማካሄድ የተቻለበት አመት ነበር። ይህም ለመጪው ሀገራዊ ምርጫ በቂ ዝግጅት እየደረገ መሆኑን የሚያሳይ ጥሩ ሀገራዊ ልምድ ነው። ቀድሞ ለመከላከል እና ለመዘጋጀት በተሰራው ስራ አፋጣኝ የጤና ተቋማትን የገነባንበት፣ የመከላከያና የማከሚያ ቁሶችን ከራሳችን አልፈን ለሌሎች የአፍሪካ ሀገሮች ያዳረስንበት፣ ህዝቡን ያሳተፈ የመከላከል ስራ በመስራት ከክፉ አደጋ የታገድንበት አመት ነበር። በጥቅሉ ያለፈው ዓመት በርካታ ታሪካዊ የሆኑ ድሎችና ስኬቶችን ያስተናገድንበት አመት ነበር። ያለፈው አመት በርካታ ፈተናዎች የተጋፈጥንበትም አመት ነበር። በኮቪድ አስራ ዘጠኝ ዓለም አቀፍ ወረርሽኝ ምክንያት ሀገራችን የተፈተነችበት፣ ትምህርት የተቋረጠበት፣ እንደ ምርጫ ያሉ በከፍተኛ ጉጉት ሲጠበቁ የነበሩ ሀገራዊ ጉዳዮች ማከናወን ያልቻልንበት፣ በተከሰቱ ሀገራዊ ፈተናዎችም የዜጎች ውድ ሕይወት የጠፋበት፣ አካል የጎደለበት ሰዎች ከቀያቸው የተፈናቀሉበትና ንብረት የወደመበት የበረሃ አንበጣ ያመረትነውን ምርት ሳንሰበስብ ወረራ ያካሄደበት አመት ነበር። እነዚህ የገጠሙን ከባድ ፈተናዎች የለውጥ ሂደት ውስጥ ሊያጋጥሙ የሚችሉ ችግሮች ቢሆኑም ሕዝባችን በከፍተኛ ማስተዋልና ጥበብ ከራሱ በላይ የሀገርን ሕልውና በማስቀደም ችግሮቹን ለመከላከልና ለመቋቋም የተከሰቱ ችግሮችም የሀገር ሕልውና ላይ የከፋ ጉዳት እንዳያደርሱ በማድረግ ለተጫወተው የማይተካ ሚና ለህዝቦቻችንና ለሰላም አስከባሪ ኃይሎች ከፍ ያለ ምስጋናዬን ለማቅረብና አክብሮቴን ለመግለጽ እወዳለሁ። ለህግ የበላይነት መረጋገጥ ተግዳሮት የሆኑ አደረጃጀቶችና የታጠቁ ኃይሎች በመላ ሀገራችን ምንም አይነት ህገ ወጥ ተግባር ላይ እንዳይሰማሩ ለማድረግ እና ከመንግስት ውጪ ማንኛውም ኢመደበኛ አደረጃጀት ይሁን ሸማቂ ኃይል ትጥቅ ይዞ እንዳይንቀሳቀስ ለማድረግ ከፍተኛ ስራዎች ይሰራሉ። የዜጎች ደህንነት በምንም አይነት ሁኔታ አደጋ ላይ የማይወድቅባትን ሀገር ለመፍጠርና የህግ የበላይነት የሚ የሚታይና የሚጨበቅ ደረጃ ለማረጋገጥ የተጀመሩ ሰፋፊ ስራዎች ተጠናክረው ዜጎች በደህንነት ስሜታቸው እንዲጎለብት ለማድረግ በትኩረት ይሰራል። የህገ በላይነትን ለማስከበር የተጀመሩ ተቋማትን የማደራጀትና የማብቃት ስራዎች ተጠናክረውም ይቀጥላል። ምንም አይነት ህገ ወጥ ተግባር ላይ እንዳይሰማሩ ለማድረግና ከመንግስት ውጪ ማንኛውም ኢመደበኛ አደረጃጀት ይሁን ሸማቂ ኃይል ትጥቅ ይዞ እንዳይንቀሳቀስ ለማድረግ ከፍተኛ ስራዎች ይሰራሉ። የዜጎች ደህንነት በምንም አይነት ሁኔታ አደጋ ላይ የማይወድቅባትን ሀገር ለመፍጠርና የህገ በላይነት የሚታይና የሚጨበጥ ደረጃ ለማረጋገጥ የተጀመሩ ሰፋፊ ስራዎች ተጠናክሮ ዜጎች በደህንነት ስሜታቸው ሀገራቸው እንዲጎለብት ለማድረግ በትኩረት ይሰራል። የህግ የበላይነትን ለማስከበር የተጀመሩ ተቋማትን የማደራጀት እና የማብቃት ስራዎች ተጠናክረውም ይቀጥላል። በፕሬዚደንቷ ንግግር ላይ አስተያየታቸውን ለአሜሪካ ድምፅ የሰጡ የተፎካካሪ ፖለቲካ ፓርቲዎች መሪዎች ሶስት አይነት ምልከታ እንዳላቸው መስፍን አራጌ በተከታዩ ዘገባ ያሰማናል። የፕሬዚዳንቷ ንግግር የኢትዮጵያን ትክክለኛ ገጽታ ያንጸባርቃል የሚሉ ድምፆች በአንድ ወገን ያስተጋባሉ። በሌላው ወገን ደግሞ ከዚህ ቀደም ከነበረው ያልተለየ ስኬት ላይ የተንጠለጠለ ነው ሲሉ የተቹም አልጠፉ። በአንጻሩ መታከልና በአጽንኦት መዘርዘር የነበረባቸው እርዕሰ ጉዳዮች ተዘለዋል የሚል ነጥብም ያነሱ ነበሩ። የትግራይ ዲሞክራሲያዊ ፓርቲ ሰብሳቢ ዶክተር አረጋይ በርሄ የፕሬዚደንት ሳህለወርቅ የመክፈቻ ንግግር ከሞላ ጎደል ኢትዮጵያ የነበረችበትን ያሳየ የነገ ጉዟንም ያ እንዳመላከተ እንደነበር ጠቅሰዋል። የፕሬዚዳንታችን ንግግር ትክክለኛ የሀገሪቱን ገጽታ ያሉትን ተግዳሮችና ውጤቶች በትክክል ያስቀመጡት ይመስለኛል። ለቱ ያስገኘው ስኬቶች በፖለቲካም ይሁን በዲፕሎማሲያዊ፣ በሌላው የእድገት ዘርፍም በደንብ አርገው አስረድተውናል። ይሄ ሲባል ተግዳሮች የሉም ማለት አይደለም። ከዛ ላይ የነበሩ ተግዳሮችን አስቀምጠዋል። ፕሬዚዳንቷ ያልጠቀሱት ወይም በዝርዝር ያላስ ቀመጡት መንግስትንና ህዝብን የተገዳደሩ ችግሮች ግን ነበሩ ይላሉ ዶክተሩ። አንዳንድ የሚታዩ ግጭቶች ዘርዘር ባለመልኩ አላስቀመጡም። በተለይ ህገ መንግስቱን የሚጻረረው ምርጫ ቦርድን የሚጻረረው ትግራይ ላይ ሸፍቶ ያለው የድሮ ህወሓት አመራር በሚመለከት ወደ ዝርዝር አልገቡም። ለምን እንዳልገቡ ወደ ዝርዝር ደግሞ ይገባኛል ካለው ጊዜ አንጻርና ከመድረኩ ሁኔታም ይመስለኛል። የኢዜማ ሊቀመንበር የሸዋሳ ሰፋም ትላንቷ ለሁለቱ ምክር ቤቶች ያቀረቡት ሪፖርት ስኬትንም ተግዳሮትንም ማካተቱን አውስተዋል። መሰረታዊ የሆነውን የምርጫ ጉዳይ ግን በጥልቀት ያልዳሰሰ ብለውታል። በተወሰነ ደረጃ የተገለጠ ግን በደንብ ትኩረት ሊሰጥ እና በአጽኖት ሊገለጽ የሚገባ ዘርዘር ባለም ሁኔታ ለህዝቡ ቃል ይገባል ብለን የምናስበው የኢትዮጵያ ህዝብ የስልጣን ባለቤት የሀገሩ ባለቤት የመሆን የፈለገውን የመምረጥ የፈለገውን የማውረድ መብት ዋና ትኩረት ሊሰጥ የሚገባል ነው ብለን እናስባለን። እኛ እምነት ይሄ እነሱ ስድስተኛ ምርጫ እንደዚህ ይበሉት እንጂ ለእኛ በኢትዮጵያ ውስጥ የዲሞክራሲ መሰረት የሚጣልበት የመጀመሪያው ምርጫ ነው ብለን ነው የምናስበው። ኢትዮጵያ ህዝብ ከአገዛዝ ወደ ዲሞክራሲያዊ ስርዓት ለመሻገር መደላደል የሚጣልበት ዓመት ይሆናል ብለን ነው የምናስበው። ስለዚህ በሌሎች መለስተኛ ፕሮጀክት ከመጠለፍ መንግስት ተቆጥቦ ይህንን ትልቁን የትውልዱን ፕሮጀክት ለማሳካት በደንብ ፕሬዚዳንቷም ትኩረት ሰጥተው መናገር ነበረባቸው የሚል እነታለን። የኢትዮጵያ ሶሻል ዲሞክራሲ ፓርቲ ሊቀመንበር ፕሮፌሰር በየነ ጴጥሮስ በበኩላቸው የፕሬዚዳንቷ ንግግር በኢትዮጵያ የነበሩ አንኳር ክስተቶችን ዳሰሰ መሆኑን ይናገራሉ። ከዚህ ላይ እኔ ብዙም አራቸው የሚለው እንዲያው ነጥሮ የሚወጡ ነገሮች የሉም። አንኳር እንኳሩ በሙሉ ያሰወታል ብዬ ነው የተገነዘብኩት። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ፕሮፌሰር መራራ ጉዲና ደግሞ ጥያቄያችንና የፕሬዚዳንቷ ንግግር አይገጣጠምም ሲሉ ገልጸዋል። እኛ እየጠየቅን ያለ ነውና እሱ ደግሞ ትኩረት እየተራራቀ ነው የተራራቀ ነው። አዎ፣ ለምሳሌ እኛ ዋናው ጉዳይ በዚህ አመት ሰላማዊ ምርጫ ለማድረግ የሚያችሉ ሁኔታዎች ላይ አጥፎ መስራት ያስፈልጋል። ብራዊ መግባባት ተባለ እንጂ አንድ ሁለት ሶስት ተብሎ በዛ ላይ መንግስት በቁንጠኝነት መስራት መፈለጉና ለመፈለጉን በተለይ መፈለጉን የሚያሳይ ተወቂ ምልከታ የለን። ፕሮፌሰሩ ህግ በመጣሱ በኩል የመንግስትም ድርሻ እንዳለበት ያስረዳሉ። ብዙ ጊዜ የሚነሳው የህግ በላይነት የሚባለው ነው። የህግ በላይነትን ማነው የሚያበላሸው? ማነው የሚያጠፋው? ማነው ያስተናከለው? እነዚህ ነገሮች ላይ ጋዜጠኛ ይገባል። ያ እየጠየቅን ያለ ነው። የህግ የበላይነት በዋናነት እየተጣሰ ያለው በገዢው ፓርቲ ነው። በዋናነት ገዢ ፓርቲ ብቻም ባይሆን፣ በዋናነት እየተጣሰ ያለው በገዢ ፓርቲ ነው። ምናልባት የመንግስታቸውን ጭንቀት ተናግሮ ሊሆን ይችላል። ግን አጠር ሳይ የሀገሪቱ ጭቀትን እና መፍትሄዎች አቅጣጫን በተለይ በብዙ አመታት ስጠይቅ የነበረው በተለይ አሁን በደረስንበት ሰነ በጣም ወሳኝ የሆነ ምዕራፍ ላይ የደረስንበትን የዲሞክራቲክ ኢትዮጵያ የመወለድና የአለም መወለዷ ጉዳይ በሚመጣው ምርጫ ነው የሚወሰድ። ስለዚህ ወደዛ በሚወስዱ ነገሮች ላይ መንግስት በቁጠኝነት ምንም እየሰራ እንዳለ በ የተጨበጠ ነገር በእጃችን የለ። የአማራ ብሔራዊ ንቅናቄ አብን የፖሊሲና ስትራቴጂ ክፍል ኃላፊ አዲስ አረግ ወይም ደግሞ የፕሬዚዳንቷ ንግግር ከነባሩ አቀራረብ አለመለየቱን በማከል የፕሬዚዳንት ሳህለወርቅ የመክፈቻ ንግግር አብዛኛውን የስኬትና የድል ተስካር የሚመስል ነበር። አገሪቱ ባለፈው አመት ብዙ መከራና ግፍ ነበር፣ በተለይ በአማራ ህዝብ ላይ ዘር ተኮር ጥቃት በኦሮሚያ ክልል፣ አሁን በቅርቡም ደግሞ በቤኒሻንጉል ጉምዝ ክልል ውስጥ ዘር ተኮር ጥቃቶች አሉ። እነዚህን ያልዳሰሰ ነገር ግን የጠቅላይ ሚኒስትር አብይ አህመድ መንግስት አሳካን ያሉትን የተወሰኑ የልማት ድሎችን ከመዘከር ያለፈ ዋናው መሰረታዊ የሆኑ የሀገራዊ ችግሮችን ያልዳሰሰ የመክፈቻ ንግግር ነበር። የማንነት ጥያቄ የሚያነሱ ወገኖች ጉዳይ የመንግስት ትኩረት ሆኖ በንግግራቸው ውስጥ መካተት ነበረበትም ብለዋል። አሁን የመክፈቻ ንግግሩም ሆነ የመንግስት አቅጣጫ የተለመደ አገሪቱ ውስጥ ምንም አይነት መሰረታዊ የሆኑ የህዝቦች ጥያቄዎች ስፈታ ስራቸውን ያላገናዘበ ነው። ስርዓትና የመዋቅር ችግር እዚህም እዚያም ይነሳሉ። ያንን ለመዳሰስ ያንን የመመለስ መሰረታዊ ለውጥ ለማምጣት ፍላጎት በመንግስት በኩል አይታይም። የነበረውን ስርዓት የማስቀጠል ነው። የፖለቲካ አመራሮቹ መንግስት ከመስከረም ሰላሳ በኋላ ህጋዊ አይደለም የሚል አቋም ስለሚያራምዱ አካላትና በተያዙ አመት ልዩ ትኩረት ተሰጥቶ ሊሰራ ይገባዋል ባሉት ሀሳብ ዙሪያ ተጨማሪ መረጃ ይዤ በነገው ዘገባ መለሳለሁ። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነው። ሴቶችና ቤተሰብ በሐዋሳ የኢንዱስትሪ ፓርክ ሰራተኞች ተረጋግተው እንዲሰሩ የሚያግዝና በሴት ሰራተኞች ላይ ይደርሳል የሚባለውን ፆታዊ ትንኮሳ ለማስወገድ የሚተጋ ፕሮጀክት በሶስት ሚሊዮን ዶላር በጀት ማስጀመሩን ፕላን ኢንተርናሽናል ኢትዮጵያ አስታውቀዋል። የፕሮጀክቱ መከፈት ከገጠርና ከተለያዩ ክልሎች የሚገቡ አዳዲስ ሰራተኞች በቂ መረጃ አግኝተው ስራቸው ላይ እንዲቆዩ እና የፍልሰት ችግርን ያቃልላል ተብሎ እንደሚጠበቅ የፓርኩ ስራ አስኪያጅ አቶ ፍጹም ከተማ ተናግረዋል። የሐዋሳው ሪፖርተራችን ዮናታን ዘብዲዎስ ተጨማሪ አለው። ስሟ በብዙሀን መገናኛ እንዳይገለጽ ጠየቀችን። በፓርኩ ከሚገኘው በአንደኛ ኩባንያ በጥራት ቁጥጥር ላይ የሚሰራ የፓርኩ ሰራተኛ ስራ ፍለጋ ወደ ፓርኩ የሚመጡ ሰራተኞች የተለያዩ ችግሮች ይገጥማቸዋል ብላለች። በዋናነት የሚገጥማቸው ችግሮች በቂ መረጃ እጥረትና ወደ ፓርኩ ለስራ ሲመጡ የሚነገራቸውና ከገቡ በኋላም በተጨባጭ መሬት ላይ የሚገጥማቸው ነገር የተለየ መሆኑን ተናግራለች። ፆታዊ ትንኮሳዎችም እንደሚፈጽሙባቸው ገልጻለች። belikle olabilir bu seferin de ben ሌላ የፓርኩ ሰራተኛ ማልደው ወደ ስራ ስለሚገቡ ያልጠበቁት ነገር እንደሚገጥማቸውና መንገድ ላይ ጠብቀው የሚተናከሷቸው ሰዎች መኖራቸውም ገልጻለች። እሱን በተመለከተ አንዳንድ ጊዜ ልጆች ወይ ጠዋት ማሊዳ ወደ ስራ ቦታቸው ሲሄዱ አንዳንድ እንዘረፉትም አሉ። አንዳንድ ደግሞ አምሽቶ በሽፍት ሲሰሩ አምሽቶ ሲገቡ ምናምን የከተማውን አልመልመድና ከጤና ሁኔታቸው ጋር የሚስማማ ስራ ላይ አለመመደብም ሌላ ችግር መሆኑን ተናግራለች። በጠንነታቸው ጉዳይ አንዳንዴ ቆሞም ቢሆን ተቀምጦ የመስራት ችሎታ ከሌለው የከተማ ጉዳይ በሙሉ አለማወቅም አንዳንድ ጊዜ በስራ ልምድ ነውና የሚወጡት አንዳንዴ ደግሞ እንዲሁ ስራቸውን ለቆ ይወጣሉ እና ከዛ በኋላ ወጥቶ ስራቸውን ሲቀይሩ ሌላ ካምፓኒ ሄዶ ሲቀጠሩ ይህንን ችግር ያቃላል የተባለ ፕላን ኢንተርናሽናል ኢትዮጵያ ከአሜሪካ ዓለም አቀፍ የልማት ራዲዮ በተገኘ በሶስት ሚሊዮን የአሜሪካን ዶላር ድጋፍ በአጽሮቱ ደብሊው ደብሊው ኤ የተሰኘ ወርከርስ ወልነስ አሊያንስ ፕሮጀክት በሐዋሳ ኢንዱስትሪ ፓርክ ውስጥ አስጀምሯል። የዩኤስአይድና የፕሮጀክቱ ስራ አስኪያጅ አቶ ሂክ አለሙ አካሄደናል ባሉት ጥናት በሐዋሳ ኢንዱስትሪ ፓርክ ከግንዛቤ እጥረት የተነሳ ሶስት ወር ሳይሞላቸው ስራቸውን ለቀው የሚሄዱ 60 ከመቶ በላይ ሰራተኞች እንዳሉ ተናግረዋል። ይሄ ደግሞ በጣም ትልቅ ሰራ ነው። ለመንግስትም ለባለ ሀብት ጥናት ተሰርቶ ከዚህ የተነሳ እንግዲህ የአሜሪካ መንግስትና ፒቪች የሚባል ትልቁ ኩባንያ ጊዜ ውስጥ ይሄንን ችግር ጣልቃ ለማግባት ፕሮጀክት ቀርጿል። ፕሮጀክታችን እንግዲህ ዋናውም እንደሚያደርገው ማህበረሰቡ ልጆቹን ተቀብሎ እንድላንበሉ እንዲቆዩ የሚያደርግ ለማድረግ ለማግናግዛልን ልጆቹ ደግሞ እንዳይሄዱ በቂ የሆነ መረጃ እንሰጣቸዋለን ማለት ነው በጥናት እንደደረሱበት ተናግረው ተረጋግተው እንዲሰሩ የሚያግዝና በፓርኩ ሴት ሰራተኞች ላይ ይደርሳል የተባለውን የስራ ተጾታ ችግር ለመቅረፍ የሚሰራ ፕሮጀክት ማስጀመራቸውም ገልጸዋል። ማህበረሰቡ ለምሳሌ ራሱን የቻለ የስርዓተ ፆታ ጥቃት ስፔሻሊስት አለ። ከዚህ የተነሳ ከተወጣጡ ሰዎች የስርዓተ ፆታ ላይ ትሬኒንግ እንሰጣለን። ከዚያ በኋላ እነሱ ደግሞ ያንን በኮሚኒቲ ኮንቨርሴሽን ወይም ማህበረሰብ ውይይት ውስጥ ያደርጋሉ። ከዚህ የተነሳ የመንግስት አካላት ጋር እንሰራለን ማለት ከሁሉም የተወጣጣ ሰዎችን ጀንደር ፎካል የሚባሉ ሰዎችን መርተን ስልጠና ሰጥተን እነሱ ደግሞ ሄዶ ከመንግስት ጋር ከቀበሌ ጋር ከፖሊስ ጋር ይሰራሉ ማለት ነው። ስለዚህ ጣልቃ ገብተን ከስራ ጦታ ላይ ትልቅ ተጽዕኖ ለማድረግ እየሰራን ያለች። አሁን ራሱ እዚህ እንደሚታዩ በከፈነው ካም ሴንትራችን ነው መረጃ ማዕከላችን ውስጥ አንዱ ልጆቹ አንድ ችግር ሲደርስባቸው እዛ መረጃ ማዕከል አለን። የቲም ለምሳሌ መጠቆም እንዳለባቸው የስልክ ቁጥሮች አሉ። ሴቶች ጉዳይ ፖሊስ የፋብሪካ ውስጥ አለን። እዛ ምኖች ግብረ አንስት መደወል ትችላለች እዛ ደግሞ መጥቶ እዚህ ደግሞ እና አቋምነት ቢሮ ከፍተ ሪፖርት ያደርጋሉ እኛ ደግሞ ከዛን ሰዓት ወደሚፈለገዋት ለምሳሌ ልጅቷ መጀመሪያ ሕክምና ሊያስፈልጋት ይችላል። ወደ ሕክምና ንትት እናረጋለን። ከዛ በኋላ ደግሞ ወደሚመለከተው ሪፖርት እናረጋለን። የፕሮጀክቱ ዓላማ ሰራተኞች በሀዋሳ ኢንዱስትሪ ፓርክ በሚደርሱበት ወቅት እና በቆይታቸውም ከማህበረሰቡ ጋር እንዲላመዱና እንዲቀላቀሉ ማድረግ በተጨማሪም የሰራተኞችን መጠን የማቋረጥ መቀነስ መሆኑን ተናግሯል። ፕሮጀክቱ ሰራተኞች ሌሎች የሚቸገሩባቸውም ጉዳዮች እየለየ ድጋፍ እንደሚያደርግላቸውም ተናግሯል። የአዋሳ ኢንዳስትሪ ፓርክ ስራ አስኪያጅ አቶ ፍጹም ከተማ በበኩላቸው ፕሮጀክቱ ባስገነባው የመረጃ ማዕከል ከገጠርና ና ከተለያዩ ክልሎች ለሚመጡ አዳዲስ ሰራተኞች በቂ መረጃ በመስጠት ስራቸውን ለቀው እንዳይሄዱ ያደርጋል ብሏል። በፓርኩ ያለውን የሰራተኞች ፍልሰት ችግር የሚፈታ መሆኑም ታምነውበታል ያሉት አቶ ፍጹም አሁን ፓርኩ እየሰራ ያለውን ስራ አብራርተዋል። ለቅጥር የሚመጡ ሰራተኞች ተገቢውን መረጃ ትክክለኛ መረጃ አግኝተው ስራቸው ላይ እንዲሰማሩ ነው ሶ ሀዋሳ ኢንዱስትሪ ፓርክ ደግሞ ከሐዋሳና ከአካባቢው እንዲሁም ከሲዳማ ክልልም ከተለያዩ ክልሎችም መጥተው የሚሰሩ ሰራተኞች ስላሉ እነዚህ የሚመጡ ሰራተኞች ስለ ፓርኩ ስለ ከተማው በቂ ግንዛቤ እንዲያገኙ፣ ሁለተኛ ከሩቅ ቦታ ሲመጡ የቤት ኪራይ ችግር እንዳይገጥማቸው በመመልኩ ማግኘት አለባቸው። ሆስፒታል መሄድ የሚፈልጉ የት ሆስፒታል ነው መሄድ ያለባቸው፣ የተለያዩ ሱቆች፣ ይህም የያዘ መረጃ የሚሰጥበት፣ ቤተሰቦቻቸውንም ወደዚህ ሲመጡ ቤተሰቦቻቸውን በሰላም ገብተናል ስራ ጀምረናል ብለው የሚደውሉበት የሞባይል ካርድ የሚሞላላቸው ና ዋናው ነገር ግን ትክክለኛ መረጃ እንዳይቸገሩ ትክክለኛ መረጃ የሚያገኙበት ነው። ስለ ፓርኩ፣ ስለ ከተማው። ይሄ እንግዲህ ትልቁ ጥቅሙ የመጠና መቋረጡን በከፍተኛ ሁኔታ ይቀንስልናል። ብዙ ሰራተኞች ከተለያዩ አካባቢ መጥተው ትክክለኛ መረጃ ባለማግኘት የተሳሳተ መረጃ ሰምተው የሚመለሱ አሉ። ችግሮች የሚገጥሟቸዋል። አዲስ ከመሆናቸው ጋር ተያይዞ ፓርክ ውስጥም ከፓርኮችን ሰው ይህንን ሶልቭ ለማድረግ ይረዳል። የኮሮና ቫይረስ በፓርኩ ላይ የፈጠረው ጫና ከባድ ባይሆን ኖሮ እስካሁን ለ45 ሰራተኞች የስራ እድል ይፈጥር እንደነበረም ተናግሯል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ፕሮግራሙ ዋና አዘጋጅ ትዝታ በላቸው እና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ፕሮዲውሰሩ ንጉሱ ታምሬና እኔም ሳስተናግዳችሁ የቆየሁት ሶሎሞን አባተንን አብራችሁን ስለቆያችሁ እናመሰግናለን። እባክዎ እባክዎ ራሱን መጠበቅ አይዘናጉ። ኮሮና ቫይረስ ሁልጊዜ አጠገቦና ላዩ ላይ አለ። ማንንም አይመርጥም። ራሱን ይጠብቁ፣ ህሊናውን ያንቁ፣ ይጠንቀቁ። ሰላም ጤና ይስጥልኝ። በደህና ደር